በኦሮሚያ ክልል ምዕራብ ወለጋ ዞን ጊንቢ ወረዳ ከትላንት በስቲያ ቅዳሜ ታጣቂዎች በፈጸሙት ጥቃት በርካታ ሲቪሎች መገደላቸውን ከጥቃቱ አመለጥን ያሉ የዓይን እማኞች እና የሟች ቤተሰቦች አስታወቁ። ጥቃቱ የተፈጸመው ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራውና ኦነግ ሸኔ በሚል መንግስት በአሸባሪነት የፈረጀው መሆኑን የገለጹት የጊምቢ ወረዳ ምክትል አስተዳዳሪ አቶ ሻፊ አለሙ የሕጻናትን፣ ሴቶችን ጨምሮ በርካታ ሰዎች መገደላቸውን አረጋግጠዋል። ድርጊቱን ያወገዙት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ጥቃት በደረሰባቸው አካባቢዎች ሰላምና ደህንነት መመለስ አሁንም ቅድሚያ የምንሰጠው ተግባራችን ነው ብለዋል። የኦሮሚያ ክልላዊ መንግስት በጥቃቱ ህይወታቸውን ባጡ ወገኖች የተሰማውን ሀዘን ገልጿል። ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራውና መንግስት ሸኔ በማለት በአሸባሪነት የፈረጀው ሸማቂ ቡድን ግድያውን አልፈጸምኩም ብሏል። የድርጅቱ አለም አቀፍ ቃል አቀባይ መሆናቸውን የገለጹት አቶ ኦዳ ተርቢ ሰላማዊ ሰዎች ላይ ተኩስ የከፈቱት የመንግስት ኃይሎች ናቸው ሲል አስተባብሏል። በሌላ በኩል በጥቃቱ ሰለባ መሆናቸውን የሚናገሩት ደግሞ ጥቃቱ የተፈጸመብን በኦነግ ሸኔ ነው ሲሉ ተናግረዋል። ናኮር መልካ ዝርዝር ዘገባ አለው፣ እንደሚከተለው ያቀርበዋል በኦሮሚያ ክልል ምዕራብ ወለጋ ዞን ጊምቢ ወረዳ ቶሌ ቀበሌ ውስጥ ከትናንት በስቲያ ቅዳሜ ታጣቂዎች በፈጸሙት ጥቃት በርካታ ሰዎች መገደላቸውን ነው የሟቾች ቤተሰቦችና የአይን እማኞች ያስታወቁት። የአካባቢው ነዋሪ መሆናቸውን የተናገሩት እና ከጥቃቱ አምልጠው አርጆ ወደሚባለው ከተማ እየሸሹ መሆናቸውን የገለጹት ግለሰብ ከእነዚህ እማኞች አንዱ ናቸው። በቃ ቶሌ ቀበሌ ይባላል። ወለየ ጥቃት የደረሰበት ወደ ገና ሰው ያዩት ምን ያህሉን ነው? ሀሳብ ባይሆን ሁሉንም ህግ አላየ። ከሌላ ቦታ የመጣሁበት ወደ አርጆ እየሆነ ነው። ወዴት እየሄዱ? ወደ አርጆ እየሸሸን ነው። ዝም ብለው። መሐመድ ዩሱፍ መሐመድ እንደሚባሉና የቶሌ ቀበሌ ነዋሪ መሆናቸውን የገለጹ ግለሰብ ደግሞ መንግስት ሸኔ የሚላቸውና ራሳቸውን የኦሮሞ ነጻነት ሰራዊት በማለት የሚጠሩ ታጣቂዎች ጥቃቱን የፈጸሙት በከባድ መሳሪያ ታግዘው መሆኑን አስረድተዋል። ግንቢ ወረዳ ቶሌ ቀበሌ ጠዋት፣ እኛ በሰላም ወደ እርሻ ወጣን። በዛ ዙሪያውን ከበቡ፣ ሰፈሩን በሙሉ ማለት ነው። ያው ኃይሉ ይህን ያህል ማለት አስቸጋሪ ነው። ስንት ኪሎ ሜትር ነው የከበቡት? ከዛ መንደር ላይ ተኩስ ጀመሩ። ደራችን ተሰጠል በ ወደ ጫካለሳ ደበደቡ፣ ገደሉ እና አቃተሉ። በዲሽካ በስናይፐርና ብሬን እየደበደቡ አባረሩ፣ አቃተሉ፣ ዘረፉ፣ ከትነዱ። ያው ሴት እና ልጅ ናስገረትም ብለን ገደብ ገባች፣ ወጣ ስማቸውን ያልጠቀሱ ሌላ የአካባቢው ነዋሪም የወንድማቸው ልጅ ከነልጇ ልጇ መገደሏን በመጠቆም የሟቾች ቁጥር ከፍተኛ መሆኑን አብራርተዋል። ገለገለ ያለ ማለት አስቸጋሪ ነው። አንድ ተጠቃሚ እንኳ አሁን ወደ ሰማኒያ ምናምን ተቀብሯል። አንድ አካባቢ ገና አልተቆጠረና አልተቀበረ አለ። ከሰባት ቤተሰብ አንድ ይቀራለ፣ ከአምስት ቤተሰብ ሁለት ይቀራለ። አንድ ቦታ ብቻ የተቀበረ ወደ ሰማንያ ተጠግቷል። አንድ ቦታ ደግሞ አስራ ሰባት ተቀብሯል። አንድ ቦታ አስራ ሁለት ተቀብሯል። የሶስት ቦታ ነው እንግዲህ ገና አምስት ስድስት ቦታ ሰ የሚበላልቅ ቦታ አለ። ከአንድ ወር በፊት ከምዕራብ ወለጋ ወደ ደቡብ ወሎ አርጎባ መመለሳቸውን ለአሜሪካ ድምፅ የገለጹ አንድ ግለሰብም በጥቃቱ እዚያው ቶሌ ቀበሌ ውስጥ የቀሩ ቤተሰቦቻቸውን ማጣታቸውን ተናግረዋል። እኔ ገና የዛሬውን ወር ነው እዚህ የተገባሁት፣ በዚሁ በመንፈናቀሉ ምክንያት ነው። ዝሮ ዝሮ አንዱን ሀሳብ አንዱ ስለማይረዳው እኔ ቤተሰቦችን ሀያ እንሂድ ብያቸዋለሁ አንሂድም አሉ። እናንተንም ጥዬ መሄድ ደስ አላለኝም። እኔም የህድም ደስ አላለኝም። የግድ ልጆች አሉኝ። የት እጥላቸው የት እጥላቸዋለሁኝ? በዚህም ጫካ ነው በዚህም ጫካ ነው፣ መሸሻም የለም። ስለዚህ እንሂድ በማለት እምቢ በማለታቸው ልጆችን ይዤ ወጥቻለሁ። አሁን አራት እህት አለኝ፣ አራት ወንድም አለኝ፣ አባቴ አለ፣ እናቴ ዝናት፣ እሷ መቆምም አልቻለችም። አሁን እነሱ በሙሉ አልቀው፣ አሁን የቀረው አንድ አባቴና አንድ ወንድሜ ብቻ ነው። ከድዴሳ ጉንቶ ከወዲያ ጆግር አዋሳኝ አለ፣ በሙሉ ቤትንም አቃጥለዋል። በመስመር ላይ የምንታየው አስክሬን ብቻ ነው። የታጠቁ ኃይሎች ናቸው። የጊምቢ ወረዳ ምክትል አስተዳደ ሪ አቶ ሻፊ ያለሙ ጥቃቱ በአንድ ብሔር ብቻ ላይ የተፈጸመ አይደለም ይላሉ። ትናንት ከትናንት ወዲያ ከአካባቢው ሸሽቶ የወጣ ኦሮሞ አለ። አልደገፉንም በማለት ጥቃት የፈጸሙባቸውም ኦሮሞዎች አሉ። በዚህ ጥቃት የኦሮሞ ወሎና የአማራ ወሎ ነው የተጎዳው። በአማራም ኦሮሞም ላይ ጥቃት ፈጽመዋል ነው ያሉት የወረዳው ምክትል አስተዳዳሪ። ይህንን ይበሉ እንጂ ከነዋሪዎች መካከል ደግሞ ጥቃቱ የተፈጸመው የአንድ ብሔር ተወላጆች ላይ ነው ይላሉ። የተመረጠ ነው። የአይንማኞች እና በጥቃቱ ቤተሰቦቻቸውን ያጡ ሰዎች መንግስት በቂ የጸጥታ ኃይል አሰማርቶ ጥበቃ እንዲያደርግላቸው፣ አለበለዚያም የደህንነት ስጋት ወደሌለበትና አንጻራዊ ሰላም ወዳለበት አካባቢ እንዲወስዳቸው አሳስበዋል። የግንቢ ወረዳ ምክትል አስተዳዳሪ አቶ ሻፌ ጥቃቱን የፈጸመው ኦነግ ሸኔ ነው በማለት ገልጸዋል። ኦምና በአሸኔ ጅረም ወራነ ብድ ዝማሮ ሞ ፋመንቱ ጎቸ ከነራወቴች ወጋ ራ ሮ ራ ከንጅራቴ ይህን ድርጊት የፈጸሙት ኦነግ ሸኔ ሲሆኑ ራሳቸውን የኦሮሞ ነጻነት ሰራዊት ብለው የሚጠሩ ሸማቂዎች ናቸው። በጊምቢ ወረዳ ቶሌ ቀበሌ ውስጥ ለረዥም ዓመታት ይኖሩ የነበሩ በሰፈራ የመጡ ሰዎች ላይ ነው ጥቃት የፈጸሙት። በጥቃቱም በርካታ ሰዎች ተገልለዋል። ድርጊቱን ስለመፈጸማቸው የአካባቢው ነዋሪ የሚያውቃል። እነሱም ሲገልጹ በአማራ ጽንፈኞች ላይ ነው ድርጊቱን የፈጸም ነው ብለዋል። ነገር ግን ድርጊቱ የተፈጸመው በአርሶ አደሮች፣ ሴቶች፣ እንዲሁም እድሜያቸው እስከ አራት ወር ባሉ ህፃናት ላይ ነው ነው ያሉት። ጥቃቱ የተፈጸመው ሰኔ 11 2014 ዓ ም ከትናንትና በስቲያ ቅዳሜ ከሳት ጀምሮ መሆኑን አቶ ሻፌ ጨምረው አስረድተዋል። ፖሊስ በጥቃቱ የተገደሉትን ሰዎች ቁጥር በማጣራት ላይ እንደሚገኝ የጠቆሙት ምክትል ዋና አስተዳዳሪው ይህንን ያህል ነው ብለው ለመግለጽ ግን ይህን ያህል ነው ብለው ለመግለጽ እንደማይችሉ አስታውቀዋል። የጸጥታ አካላት ጥቃቱን አስቀድመው መከላከል አልቻሉም በሚል ለሚሰነዘረው ወቀሳም ምክትል አስተዳዳሪው ተከታዩን መልሰዋል። ያው ሚኩን ቅንዳያጦ ወጆች ሀገረው ዚ አመት ገሩ ገረገዲ ከነቲ የጸጥታ ኃይል ተቀናይቶ እየሰራ ይገኛል። በእለቱ ግን የጸጥታ ኃይሉ ከቶሌ ዝቅ ብሎ ባለ ቦታ ላይ ውይይት ላይ እንደነበረ ነው የተገለጸው ነው ያሉት አቶ ሻፌ መንግስት የገበላይነትን ለማስከበር ታጣቂዎቹ ላይ የጀመረውን እርምጃ በመቀጠል የዜጎችን ደህንነት ለማስጠበቅ ይሰራል ብለዋል። ይህንን ጥቃት ተከትሎ ግን እስካሁን አንድም ሰው እንዳልተያዘ ምክትል አስተዳዳሪው አስታውቀዋል። በዚህ ጥቃት ዙሪያ ከክልልና ከፌዴራል መንግስት ባለስልጣናት ተጨማሪ ማብራሪያ ለማግኘት ያደረግነው ጥረት አልተሳካም። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በማህበራዊ ትስስር ገጻቸው ባወጡ ጽሁፍ ሰላማዊ ሰዎች የተገደሉበትን ድርጊት አውግዘዋል። በንጹሐን ዜጎች ላይ በህገወጥና በኢመደበኛ ኃይሎች የሚደርስ ጥቃትና መተዳደሪያን ማውደም ተቀባይነት የለውም በማለት ነው ያሰፈሩት። ከቅርብ ጊዜ ወዲህ በቤኒሻንጉልና ኦሮሚያ ክልሎች ዋና ዓላማቸው ህብረተሰቡን ማሸበር በሆነ አካላት የተፈጸመው የሰው ችን ህይወት የሚቀጥፍ ዘግናኝ ድርጊት የምንታገሰው አይደለም ያሉት ጠቅላይ ሚኒስትሩ ጥቃት በደረሰባቸው አካባቢዎች ሰላምና ደህንነትን መመለስ አሁንም ቅድሚያ የምንሰጠው ተግባራችን ነው በማለት አክለዋል። የኦሮሚያ ክልል መንግስት ባወጣው መግለጫም በጥቃቱ ህይወታቸውን ላጡ ዜጎች የተሰማውን ሀዘን ገልጿል። በክልሉ ኮሚኒኬሽንስ ቢሮ በኩል በማህበራዊ ድረገጹ ላይ ባሰፈረው ጽሁፍ አሸባሪው ሸኔ በጸጥታ ኃይሎች እየተወሰደበት ያለውን እርምጃ መቋቋም አቅቶት በምዕራብ ወለጋ ዞን ጊምቢ ወረዳ ቶሌ ቀበሌ በወሰደው ጭካን የተሞላበት እርምጃ የሰው ህይወት ጠፍቷል፣ ንብረትም ወድሟል ብሏል። ከጥቃቱ ማምለጣቸውን የጠቆሙ የአይንማኞችና መንግስት ግድያውን የፈጸመው ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው ኦነግ ሸኔ መሆኑን አስታውቀዋል። ፓርላማ ሸኔ በሚል በአሸባሪነት የፈረጀው እና ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው ይሄው ቡድን ግን የምዕራብ ወለጋውን ግድያ አልፈጸምኩም ብሏል። የድርጅቱ ዓለም አቀፍ ቃል አቀባይ መሆናቸውን የገለጹት አቶ ወዳ ተርቢ ተከታዩን ነው ያሉት። ወራ ዋንተ ስሪት በርባዳ ይህንን ጥቃት ሰራዊታችን አይፈጽምም። ይህንን ለህዝቡ በደንብ መግለጽ ይፈልጋለው። ሰራዊታችን የመንግስት ኃይሎችን በጊንቢ ውስጥ ከሚገኘው ካምፕ ካባረራቸው በኋላ ቶሌ ወደተባለው ተባለው ስፍራ መጥተው ጥቃት ፈጽመዋል። የመንግስት ኃይሎች ናቸው ቶሌ ሲደርሱ ሰላማዊ ሰዎች ላይ ተኩስ ከፍተው ጥቃት የፈጸሙት። ስፍራው ከጊንቢ 50 ኪሎ ሜትር ይርቃል። የመንግስት ኃይሎች ለምን ንጹሐን ዜጎች ላይ ተኩስ እንደከፈቱ አላወቅንም። ይህ መጣራት አለበት። በተጨማሪም በጥቃቱ የተጎዱት በአብዛኛዎቹ የአማራ ተወላጆች ናቸው እየተባለ ነው። በጥቃቱ የተጎዱት ግን ከወሎ የተፈናቀሉ የኦሮሞ ተወላጆች ናቸው። መንግስት ከዚህ ቀደምም በራሱ ኃይሎች ጥቃት ፈጽሞ ወደ ሰራዊታችን ጣቱን ይቀስራል ሲሉ ተናግረዋል። በሌላ በኩል የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ በተለያዩ አካባቢዎች በመንግስትና በታጠቁ ኃይሎች በሲቪል ሰዎች ላይ እየተፈጸሙ ያሉ ጥቃቶችን በቅርበት በመከታተል ላይ እንደሚገኝ በመጠቆም ትናንት ጠቅለል ያለ መግለጫ አውጥቷል። በመግለጫውም ሰኔ 11 ቀን 2014 ዓ ም በምዕራብ ወለጋ ዞን ጊምቢ ወረዳ ቶሌ ቀበሌ በመንግስትና በኦሮሞ ነፃነት ሰራዊት በተለምዶ ኦነግ ሸኔ ታጣቂዎች መካከል ሲደረግ ከነበረው በተለምዶ ኦነግ ሸኔ ተብሎ በሚጠራው ታጣቂዎች መካከል ሲደረግ ነበረው ውጊያ ጋር በተያያዘ በታጣቂ ቡድኑ በአካባቢው በሚኖሩ ሲቪል ሰዎች ላይ በተፈጸመ ጥቃት በሕይወት አካልና ንብረት ላይ ጉዳት ደርሷል ሲል አስፍሯል። አሁንም በአካባቢው ከፍተኛ የጸጥታ ችግር በመኖሩ ምክንያት ነዋሪዎች በአፋጣኝ ድጋፍ እንዲደርሳቸው በመጠየቅ ላይ እንደሚገኙ የገለጹት የኢሰመኮ ዋና ኮሚሽነር ዶክተር ዳንኤል በቀለ መንግስት በሲቪል ሰዎች ላይ ተጨማሪ ጥቃት እንዳይፈጸም አስፈላጊ የሆኑ የመከላከል እርምጃዎችን እንዲወስድ አሳስበዋል። በማንኛውም ሁኔታ ሲቪል ሰዎች የጥቃት ኢላማ እንዳይደረጉ ተገቢ የሆነ ጥንቃቄና ጥበቃ እንዲደረግ እንዲሁም ለችግሩ ዘላቂ መፍትሄ እንዲያፈላልግ ዶክተር ዳንኤል ጨምረው ማሳሰባቸውን በኢሰመኮ የወጣው መግለጫ አስታውቋል። ለአሜሪካ ድምፅ ናኮር መልካ ካምቦ